كم مهبره لا በኮሮና ቫይረስ የመስፋፋት ስጋት ቪክቶሪያ ጥለው የነበረው ገደብ በመላላቱ የቴካዌ አገልግሎት ብቻ የሰጡ የነበሩ ሬስቶራንቶች ደንበኞቻቸውን ማስተናገድ ከጀመሩ ሶስተኛ ሳምንታቸውን ይዘዋል። ላለፉት 21 ተከታታይ ቀናት አንድም ሰው በኮሮና ቫይረስ አለመጠቃቱ በቅርብ ሙሉ ለሙሉ የተጣሉ ገደቦች ይነሳሉ የሚሉ ተስፋዎች እንዳለው ከቤተሰቦቹ ጋር በአንድ ሬስቶራንት ያገኘነው አዲስ ሲሆን ይናገራል። የእንቅስቃሴ ገደብ በመጣሉ ጸጥ ብለው የነበሩት ጎዳናዎች፣ ተዘግተው የነበሩት የገበያ ማዕከሎችና ሬስቶራንቶች ዳግም ወደ ድምቀታቸው ተመልሰው ስመለከት ፈጣሪን አመሰግናለሁ። ከቤት ያልወጣንባቸው ወራቶች ከባድ ናቸው። ወጥቶ ከሰው ጋር መገናኘት ናፍቆይ ነበር። በተለይ ልጆቼ ሬስቶራንት መቼ ነው የሚከፈተው የሚሉ ጥያቄዎች ተመልሷል። የኮሮና ቫይረስ ውጤት አሁን ባለበት ከቀጠለ በቅርብ ሙሉ ለሙሉ ነጻ እንሆናለን የሚል ተስፋ አለኝ ይላል። ያለፉትን ወራት ስራቸው ላይ ከፍተኛ ተጽዕኖ ደርሶባቸው በመንግስትና በወዳጆቻቸው ገዛ ወደ ስራ የተመለሱ የሬስቶራንት ባለቤቶች በአሁኑ ወቅት ያለው እንቅስቃሴ ጥሩም ጥሩም አይደለም ይላሉ። በደንበኞቻቸው ላይ የሚመለከቱት ደስታ ጥሩ ስሜት እንደፈጠረባቸው፣ የተለያዩ ዝግጅቶች አድርገው ወደ ስራ እንደተመለሱ ዳንኤል አስፋው ጎጆ ሬስቶራንት ፈትለወርቅ ግርማ ከጨርጨር ሬስቶራንት፣ ቢንያም ክፍሌ ከአፍሪካ ቴስት፣ አዳነች ነጋኔ የተንቤ ክትፎ ለኤስቢኤስ በሚከተለው መልኩ ገልጸዋል። አስፋ ባለማር ይባላለው ከሰንሻይን ጎጆ ኢትዮጵያን ካፌ ሬስቶራንት። በዚህ በኮቪዱ ምክንያት ብዙ አስቸጋሪ ነበር። አብሶ የተጀመረ አካባቢ አዲስም ከመሆኑ የተነሳ ብዙ ለማስተካከል ብዙ ነገሮች ክፍተት ነበር። ለሌላ የተለያዩ ወጪዎችም የሰራተኛ አለ፣ ሌሎችም ወጪዎች አሉ። ያያ ሁሉ እንትን ነበር። በዚህ አጋጣሚ ያው መንግስት ደህና ሰፖርት አድርጎናል። በጣም በዚህ ላይ የአውስትራሊያ መንግስት አመሰግናለሁ። እንዲሁም ወገኖቻችን፣ ጓደኞቼ፣ እንዲሁም ደንበኞቼ በተለያየ ነገር እነሱን ሰፖርት አድርገውኛል። እንዲሁም ቴካዌም አንድም ቀን አልዘጋንም፣ ባለው ጊዜ ውስጥ ሁሉ እስካሁን ድረስ ክፍት ነበርን። የተለያየ አሰራራችንን ቀይረን እንዲሁም ቴካዌ አሁን እንደ ሜኒ ሎክ ዶርዳሽ የተለያዩ ኡበር ቴካዌዎች በዛ ላይ እንሰራ ነበር። ጥሩ ነበር። በጣም ከባድ ቢሆንም ያው ቻሌንጅ የሆነ ጊዜውም አልሰነዋል ከተጀመረ በጣም እንደ አዲስ ነው የሆነው። የሰው እንትን በጣም ደስ ይላል። ሰው በጣም ደስተኛነት ይሰማዋል። ሰው ተራርቆ ነበር፣ በተለያየ ቦታ መገናኘት የማይችልበት ነበር። በአምስት ኪሎ ሜትር ተገድቦ ነበር። አሁን ይሄ ሁሉ ሲነሳለት በጣም ሰው ሲገናኝ በጣም ደስ ብሎታል። እንደ ሆሊዴ ነው የሚመስለው። የሰው ደስታ እራሱ አንተ ላይ በጣም ደስታ የሚጨምርብህ ነገር አለ። ቢዝነሱም በመጠኑ ፒክ አፕ አድርጓል፣ የተሻለ ነገር አለው። ደስ ይላል። የሰው የምታየው ነገር በጣም በጣም ነው ደስ የሚለው። በጣም ደስ የሚሉ ካስተመሮችም እንደ ቤተሰብ የማያቸው ናቸው። ካስተመሮችም ለማለት በጣም ይከብደኛል በብዙ ነገር ረድተውኛል። በብዙ ነገር አግዘውኛል። በሀሳብ ሼር፣ በገንዘባቸው ሳይቀር አንድም ቀን ያለውን እንደ ውጭ ላይ ነበር እንትን የሚሉ ኮፊ ይዞ ወጥተው በጣም ውጭ ላይ ነበር የሚቆሙት፣ እና በጣም አግዘውኛል። ከምልህ በላይ ቃላቶች ያንሱኛል። እያንዳንዱ መጥራት ባልችልም በጣም ግን እውነት የሰው ምን ያህል ወገኖች ልጆቼም እንዳሉኝ ያየሁበት ጊዜ ነው እና በጣም ደስ ብሎኛል። በዚህ አጋጣሚ በጣም አመሰግናቸዋለሁ ላለው በጣም እግዜር ይስጥልኝ። በጎጆ ሬስቶራንት ሰ የፈትለወርቅ ግርማ እባላለሁ። የሬስቶራንቴ ስም በፊት ኢስት አፍሪካ ነበር፣ ግን አሁን ስሙን ለመቀየር አሁን አዲስ ስሙ ጨርጨር ሬስቶራንት ይባላል። እና በቅርቡ ነው እየከፈት ነው የሚገኘው አካባቢ ደግሞ ፉትስክሬ ናይንስሬ አይቪንግ ስትሬት ላይ ነው ያለው። በጣም በጣም ከፍተኛ ችግር ነው ያሳለፍ ነው ልክ እኛ አዲሱ ሬስቶራንታችን እንደ ከፈት ነው ነው በሶስተኛው ቀን በሁለተኛው ቀን አካባቢ ሎክዳውን ተዘጋብን ማለት ነው እና በጣም አስቸጋሪ ጊዜ ነበር ያሳለፍ ነው። ቴካዌ ነበረ የምንሰራ፣ እሱን በጣም ብዙ አጥጋቢ አልነበረም። በጣም የተቸገር ነው። ባለቤቴም ልጄም እየረዳኝ እና የቤት ኪራዩም ደግሞ የቤቱ ባለቤት ቀንሶልናል። በጣም በዚህ አጋጣሚ ላመሰግነው እፈልጋለሁ። ከግማሽ በታችን የቀነሰልን እሱንም እግዚአብሔር ይባርከው እና በቃ በዛ ሁኔታ ላይ ያሳለፍ ነው። ከተከፈተ በኋላ ብዙም ማጥጋቢ አይደለም። ሰው ይመጣል ግን ብዙም ማጥጋቢ አይደለም። አሁንም እንግዲህ ወደፊት እንግዲህ እናያለን እንጂ ብዙም አሁንም አጥጋቢ አይደለም። የሚመጡ ሰዎች ደስተኞች ሆነው ነው የሚመጡት። በጣም በደስታ ነው ማለት አሁን ለብዙ ጊዜ ተቀምጠው አሁን ስለመጡ በጣም ደስተኛ ሆነው ነው የሚመጡት። በቃ ደስ እያላቸው ነው ሲመጡ፣ ግን ብዙም ብዙ ሰው ደግሞ አይመጣም እንደዛም ሆኖ እንደ ጠበቀው አይሆንም። ገና ነው ገና ነው ብዬ አስባለሁ። እንኳን እንግዲህ እግዚአብሔር ያንን ክፉ ጊዜ አሳልፎ አሁን ለዚህ ጊዜ እንኳን አበቃን ሁላችሁንም እና እንግዲህ ሬስቶራንታችን አዲስ ከመሆኑ የተነሳ እንግዲህ መታችሁ እንድትጎበኙ አሁን በቅርቡ ደግሞ እናስመረቃለን ብለናል እና አድሰን ሁሉ ነገር ጨርሰናል። ደግሞ ለምርቀታችን ጊዜ ሁላችሁንም መታችሁ እንድትጋበዙ በዚህ አጋጣሚ እናገራለሁ። ስለ ቢንያም ክፍለ ይባላል። የአፍሪካ ቴስት ባለቤት ነኝ። በአሁኑ ሰዓት በኮሮና ቫይረስ በነበረብን ችግር እሱን ሁሉ አልፈን ለዚህ ለአሁኑ ለትንሹ ሰላም፣ እንግዲህ እንደገና ክረምት እስከሚመጣ ድረስ ስለማይታወቅ ለአሁኑ ጥሩ ሁኔታ አለን። በነበርነው ጊዜ ግን አብዛኞቻችን በጣም በሙሉ ተዘግቶ ለሁለት ወር ለሶስት ወር ያህል። ከዛ በኋላ እንደገና ደግሞ ቴካዌ ጀምረን፣ በቴካዌ ደግሞ የምንፈልገውን ነገር ባናገኝም በትንሹ ደግሞ ከመንግስት ድኮማ ስለምናገኝ ነበረ ራሳችንን ሰርቫይቭ አርገናል። እኔ እስካሁን ሬስቶራንቴ በጣም ትንሽ ስለሆነች ሬስቶራንቱን አልከፈትኩትም። ከአስር ሰው በላይ ስለማትይዝ ትንሽ ስለሆነች ብዙ ነገር ለሚያስላልቻል፣ ስቲል አሁንም ቴካዌ ነው የምሰራ ያለሁት ግን በዚህ በቴካዌ በኮቪድ ሰዓት በነበረው ሰዓት ይሻላል። እኔ አሁን አብዛኛው መውጣት ፈልጎ ውጭ መብላት ስለሚፈልግ ትንሽ በእኔ በኩል ያለው ትንሽ ገበያው ቀንሶብኛል። በጣም ብዙ ኢትዮጵያኖችም ኤርትራኖችም ቴካዌ ይወስዳሉ፣ ያግዙኛል። በምግቤም ሀፒና ደስተኞች ናቸው። ስለዚህ እስቲል ሰርቫብ እያረኩ ነው። አዳነች እባላለሁ። አድራሻዬ የምሰራበት አድራሻ ሁለት መቶ አርባ ዘጠኝ ባርከል ስትሪት ፉድ ፉስክሬ ነው። የተንቢ ኢትዮጵያ ሬስቶራንት ነው የሚባለው ስሙ። ኮቪዱ እግዚአብሔር ይመስገን ብዙ ማማራው ነገር የለኝም። በርግጥ ያው እኔ ሰራተኛ አልቀጠርኩም በዛ ሰዓት ብቻ ነው ትሰራ የነበረው ቴካዌይ። ብዙ ነገር የሚጎሉ ነገር ይኖራሉ። ድጋፍ ስላደረገልን መንግስት ብዙም እኔ የተጨናነቁት ነገር የለም። በፊት በዝጉ በኩል እኔ ያው ሰው አላጣሁም በጣም ሰራ ነበር። ያው እንደ በፊቱም ባይሆን ሰው ገብቶ እንደሚበላውም ባይሆን ተዋጥቼ አላውቅም። በአጠቃላይ አካባቢውን ሰው መጥቶ ይዞ ይሄዳል። ቅብቁጭ ብሎ አይብላ እንጂ ይዞ ይሄዳል። ግን ሞር ደስታ ያለው ውስጥ ገብቶ ሲበላ ነው። እኔም ደግሞ ባለኝ ሰው እስኪ ሲመጣ አዲስ ነገር እንዲያይ ብዬ ቤቱን ባለኝ አቅም መንግስት በረዳኝም ገንዘብ ብዙ ነገር ቤቱን ቀይር ያለው ከነበረው ማለት ነው ምክንያቱም ለካስተመሮቼ ኔ ሞር ሰርፕራይዝ ያደረኩትኝ ቤቴን አዲሼ ባለኝ መንግስት በረዳኝ ገንዘብ ቤቱን የተለየ አርጌ ጓሮውን የተለየ አርጌ እ ካስተመሮቼ አዲስ ነገር እዩም ተጎተዋል ብዬ ለእነሱም ለራሴ ጠቃሚ እንዲሆን ብዬ ብዙ ነገር ቤቴን ለውጭ ነው የጠበቅኳቸው እና በጣም ሀፒ ናቸው። በጣም ደስተኛ ናቸው። ካስተመሮቼ በጣም ካስተመሮቼ በጣም ደስ ብሏቸው በልተው በቤቱም ባለው ነገር ተደስተው ነው ደስታቸውን ነው እየገለጹ እየገለጹልኝ የሄዱት እና ሰፖርት ደግሞ የሚያደርጉ ይሄን ብታደርግ ይሄን አድርገሻል፣ እንደዚህ አድርገሻል እና ጥሩ ነገር አድርገሻል ብለው ነው የሚወጡት ያለው። እኔም ለካስተመሮቼ በጣም ነው ማመሰግናቸው። በፊትም በኮቪዱም አልተለዩኝም፣ ያልተለዩኝ ያሉ አሁንም ያልተለዩ ካስተመሮች አሉ። እውነቴን ነው። በጣም ነው ማመሰግናቸው ሰፖርት ለሚያደርጉ ይሄን አድርገሻል እያሉ ሰፖርት የሚያረጉ ሰዎች አሉ። እና በጣም ነው ማመሰግናቸው። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ